ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማግዜር ነው። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው ሄኖክ ሰማ ግዜር ነኝ በመስተንግዶና በአሽከርካሪነት ከመስታወት አረጋው ጋር አብረናችሁ እንቆያለን ሰላም እንደምናመሻችሁ በኢትዮጵያ በአምስት የተለያዩ ክልሎች ከደረሰው ድርቅ በቦረና ዞን የደረሰው የከፋ እንደሆነ ተገለጸ በሙሉ ተዳርሰዋል። በሙሉ ቀይ አፈር ሆኖ ሳር የተባለ ነጭ ነገር የለም አይታይም። ሰባ ሰባት ጋር የተመሳሰለ ነው እንደውም ሰባ ሰባት እንጂ ይሻላል። ሌላ ጋርም የተሸሸም የተረፉ ከብቶች በብዛት የተረፉ ከብቶችም ነበሩ። በቦረና ዞን ደከቱ በተባለ ወረዳ የሚኖሩ ሰዎች ናቸው። የኢትዮጵያ መንግስትስ ምን ይላል? በተከታታይ ነው ከአመት አመት ስለሆነ የሪከቨሪ ፌዝ የምንለው ወይም የማገገና ጊዜ የምንለው ነገር የለም። ያን አሁን አካባቢ ነው የሚጎዳ ያለው። የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ የሰጡት ማብራሪያ ነው። ዝርዝሩን ይዘናል። ፖሊስ ለሶስተኛ ጊዜ በዶክተር መረራ ጉዲና ጉዳይ የ28 ቀናት ተጨማሪ የምርመራ ጊዜ ተሰጠው። ከእንግዲህ ሌላ ማስረጃ ለመሰብሰብ ቀጠሮ ይሰጥ የሚለውን ተቃውመናል እና ፍርድ ቤቱ ሁለቱንም ጥያቄዎቻችን አልተቀበለም። የዋስ መብቱም አልተቀበለም። ከዶክተር መረራ ጉዲና ጠበቆች አንዱ የሆኑት ዶክተር ያዕቆብ ኃይለማርያም የሚናገሩትም አለ። ከትናንት ጀምሮ እስከፊታችን ማክሰኞ የአፍሪካ ህብረት ሚኒስትሮችና የመሪዎች ስብሰባ በአዲስ አበባ በመካሄድ ላይ ይገኛል። ከዩናይትድ ስቴትስ ጋር አህጉሪቷ ያላትን ግንኙነት አስመልክቶ እውነታን መገንዘብ ሲጀምሩ እንደሚቀየሩ ተስፋ እናደርጋለን። አፍሪካ ብቻ አይደለችም ብቻዋን ተነጥላ መኖር የማትችለው አሜሪካም እንደዚሁ ናት። የአፍሪካ ኅብረት የኢኮኖሚ ጉዳዮች ኮሚሽነር አንቶኒ ማሮፔንክ ትላንት የሰጡትን መግለጫ ይዘናል። ሌሎች ዘገባዎችም አሉን። አብራችሁን አምሹ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች አጠርላሉ። የምሽቱ ዜናዎች ጽዮን ግርማ ነኝ። በኢትዮጵያ በአምስት የተለያዩ ክልሎች በደረሰው ድርቅ በቦረና ዞን የከፋ እንደሆነ ከብቶች መሞት መጀመራቸውን ነዋሪዎች ገለጹ። በጥቂት ቀናት ውስጥ ዝናብ መጣል ካልጀመረ ለከፋ አደጋ እንደሚጋለጡ የገለጹ ነዋሪዎች የግጦሽ መሬት ድርቀቱን ከ1977 ዓ ም በኢትዮጵያ ከደረሰው አስከፊ ድርቅ ጋር ያያይዙታል። በድርቁ ምክንያት የምግብ እጥረት፣ የመጠጥ ውሃ እጦትና የግጦሽ መሬት መድረቅ እንዳጋጠመ ገልጸው በዚህ ምክንያት በሺ የሚቆጠሩ ተማሪዎች ትምህርት እንዳቋረ መቋረጡ ተነግሯል። የብሔራዊ አደጋ ስጋት አመራር ስራ አመራር ኮሚሽን አቶ ምትኩ ካሳ በበኩላቸው በአሁኑ ሰዓት አምስት ነጥብ ስድስት ሚሊዮን ሕዝብ የእለት ደራሽ እርዳታ እንደሚያስፈልግ የከብቶችን እርቂት ለመቋቋም ደግሞ በአስቸኳይ ለገበያ የማቅረብ እርምጃ ለመውሰድ ጥረት እየተደረገ መሆኑንም ገልጸዋል። ተማሪዎቹን በትምህርት ቤት ውስጥ በመመገብም ወደ ትምህርት ገበታቸው እንዲመለሱ ማድረግ እንደተጀመረም ተናግረዋል። አድማጮች የዚህን ዜና ዝርዝር ከዜናው በኋላ በሚኖረን ጊዜ ይዘን እንመለሳለን። ፖሊስ በእስር ላይ በሚገኙት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ላይ ለሶስተኛ ጊዜ የ28 ቀናት የምርመራ ጊዜ ቀጠሮ ተሰጠው። ጠበቆቻቸው የዋስ መብቶቻቸው እንዲከበር ያቀረቡትን ማመልከቻ ፍርድ ቤቱ ውድቅ አድርጎ ተለዋጭ ቀጠሮ ሰጥቷል። ለዓለም ባንክ የቁጥጥር ቡድን የባንክ ኢንቨስትመንት በደሎችን ለመመርመር በጋምቤላ ክልል ሲንቀሳቀስ በአስተርጓሚነትና መንገድ መሪነት ሲያገለግሉ የነበሩት የሰብአዊ መብት ተሟጋቹ ፓስተር ኦሞት አጓ የቀረበባቸውን የሽብር ክስ ወደ መደበኛ ክስ ተቀይሮላቸው በ50 ሺ ብር ዋስ ትላንት ተለቀቁ። አብረዋቸው አቶ ኦሞት አጓን ጨምሮ ሶስት ግለሰቦች በተጠረጠሩበት የሽብር ወንጀል ከ2007 ዓ ም መጋቢት ወር ጀምሮ በእስር ላይ የነበሩ ሲሆን ከኦሞት ጋር የተከሰሱት ሁለት ሰዎች በህዳር ወር ክሳቸው እንዲቋረጥ መደረጉ ይታወሳል። ማስፈጸሚያ ትእዛዝ ማውጣት አንድ ነገር ሲሆን ማስፈጸሙ ደግሞ ሌላ ነገር ነው። ፕሬዚደንት ትራምፕ ህጋዊ ፈቃድ የሌላቸው የውጭ ሀገር ሰዎችን አሳልፈን አንሰጥም የሚሉትን ከተሞች ከፌዴራሉ መንግስት ገንዘብ እንዳይሰጣቸው በመከልከል እርምጃ የምንወስድበት ያሉትን ትእዛዝ ትላንት ረቡዕ አስተላልፈዋል። አስጠላይ ከተሞች ተብለው የሚገለጹት ከተሞች ፈቃድ የሌላቸውን የውጭ ሀገር ሰዎች እያሰሩ ከሀገር ለማባረር ለሚፈልጉ የፌዴራል መንግስት ህግ አስከባሪ ባለስልጣናት ጋር የማይ የተባበሩ ሲሆኑ አርባ የአሜሪካ ከተሞች እና ሶስት መቶ ስድሳ አራት ወረዳዎች ከለላ ይሰጣሉ። የዋይት ሀውስ ቃል አቀባይ ሾን ስፓይሰር ሲናገሩ ፌዴራል መንግስት ባለስልጣናት እና ያለምንም ቅሬታ ህጉን ያስከብራሉ ብለዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችን ቆዩ። ከአሜሪካ ድምፅ ሬዲዮ የጋቢና ጉዟችን ይቀጥላል። ሄኖክ ሰማ ጊዜርና መስታወት አድራጋው አብረን ከአድማስ ስንሻገር እንላችኋለን። ጋቢና በኢትዮጵያ በአምስት የተለያዩ ክልሎች በደረሰው ድርቅ በተለይ ደግሞ በቦረና የከፋ እንደሆነና ከብቶች መሞት መጀመራቸውን ነዋሪዎች በመግለጽ ላይ ናቸው። በጥቂት ቀናት ውስጥ ዝናብ መጣል ካልጀመረ ለከፋ አደጋ እንደሚጋለጡም ተናግረዋል። በድርቁ ምክንያት በተከሰተው የምግብ እጥረት፣ የውሃ መጠጥ እጦትና የግጦሽ መሬት መድረቅ እንዳጋጠመ ገልጸው በዚህ ምክንያት በሺዎች የሚቆጠሩ ተማሪዎች ትምህርት እንዳቋረጡ ይናገራሉ። የብሔራዊ የአደጋ ስጋት ስራ አመራር ኮሚሽነር አቶ ምትኩ ካሳ በበኩላቸው በአሁኑ ሰዓት 5.6 ሚሊዮን ህዝብ በመላ ሀገሪቱ የዕለት ደራሽ እርዳታ እንደሚፈልግ፣ የከብቶችን እልቂት ለመቋቋም በአስቸኳይ ለገበያ የማቅረብ እርምጃ ለመውሰድ ጥረት እየተደረገ መሆኑን ተናግረዋል። ተማሪዎቹንም ወደ ትምህርት ቤት ለመመለስ የተያዘውን ጥረት አብራርተዋል። ጽዮን ግርማ ይህም በተመለከተ ሰፋ ያለ ዘገባ ይዛለች። በኢትዮጵያ በኦሮሚያ፣ በሶማሌ፣ በአማራ፣ በደቡብና በአፋር ክልል ድርቅ በመከሰቱ ምክንያት አምስት ነጥብ ስድስት ሚሊዮን ህዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው ከዚህም ውስጥ በ36 በመቶ የከፋውን ቦታ የሚይዘው በኦሮሚያ ክልል በቦረናና ጉጂ ዞን መሆኑን መንግስትና ለጋሽ ድርጅቶች አስታውቀዋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ ጽህፈት ቤት ዩኤን ኦቻ በድረገጹ ላይ ድርቁን በተመለከተ ባወጣው አጭር ሪፖርት በቦረና ዞን የተከሰተው ድርቅ የከፋ በመሆኑ ከብቶች መሞት መጀመራቸውን ይገልጻል። በሶማሌ ክልልም በአርብቶ አደሮች ቀበሌዎች የውሃና የምግብ እጥረት መከሰቱን ይዘረዝራል። ድርቁ በጣም ተባብሷል በተባለበት በቦረና ዞን ነዋሪዎች የሚገኙበትን ሁኔታ ለማወቅ ወደዛው ደውዬ ነበር። አቶ ጉዮ ሀለኬ በቦረና ዞን ዱብልቅ ወረዳ ነዋሪ ናቸው። የአምስት ልጆች አባት መሆናቸውን ነግረውኛል። በአካባቢው የዝናብ እጥረት በመፈጠሩ ከፍተኛ ድርቅ መከሰቱን ይናገራሉ። ሁኔታዎች እየተባባሱ በመምጣታቸውም ከብቶች መሞት መጀመራቸውን ይገልጻሉ። ችግር ያለው በቃ ሳር ግጦሽ ስላለቀ ከብቶቹ በጣም እያለቁብን ስለሆነ ነው። እርስዎ በግሎት የሞተቦት ከብት አለ? አዎ። ስንት ከብት ሞተቦት? አሁ ወደ አስሮ ነው ብኛ። በየቦታ በሰው እጅ ስለማይደርስ ወደ አስሮ ነው ብኛ። አስር ከብት ምን አይነት ከብቶች ያላሞች ናቸው? አምናልኩታ እነዚህ ጥጃ ልባት ማጥቡት እና እነዚህ ጥጃውም ብዙውን ጊዜ ሳር ስለሌለ በቃ በዛኛ እንትን እያለቁብን። ከመቼ ጀምሮ ነው እርሶ አስር ከብት ያለቁቦት? በተለይ ጥር ከገባ በኋላ በጣም ከጥር ጀምሮ አሁን ሰላሳ ቀን ሆነዋል። ስንት ከብት ነበሮት አስር ሲሞትቦት ስንት ቀሩት? አንድ ሀያ አለኝ። እነዛ መቀረውም እኮ ያልቁብኛል እያልኩኝ እኮ በዚህ በመሀሉ በተቻለ መጠለ ባይድ ስለማይዳረስ ያው ተለያየ ፍሩሽካና መንግስት ምስቆን ታረም አለ አዛኛ በዛ መልክም ስለ ባይድ ለቦርና ክብቶ ተቀባብን ስለማታቱ እንጂ ባይድ የማይቻል ክብቶች ናቸው። ስለዚህ በብዛት ያልቃሉ ብለ ነው የምንገምተው። ስለዚህ ተስፋን ቁርጠ መቀመጥ ነው እንጂ ምንችል። አቶ ጉዮ አካባቢው በከፍተኛ ድርቅ በመመታቱ የመጠጥ ውሃም እንደሌለ ነገር ግን አሁን መንግስትና የእርዳታ ሰራተኞች በቦቴ መኪና ውሃ እያመላለሱ እየሰጧቸው እንደሆነ ይናገራሉ። ትምህርት ቤት የፈተና ወቅት በመሆኑም ልጆቻቸው በትምህርት ቤት የሚሰጠውን ምግብ እየተመገቡ ፈተና ላይ መሆናቸውን ገልጸውልኛል። ነገር ግን በጥቂት ቀናት ውስጥ ዝናብ መዝነብ ካልጀመረ የሚደርስባቸው አደጋ አስፈርቷቸዋል። ምክንያታቸው ደግሞ በአካባቢው የደረሰው የግጦሽ መሬት ድርቀት በ1977 ዓ.ም በኢትዮጵያ ከተከሰተው አስከፊ ድርቅ ጋር የሚመሳሰል ያህል የከፋ በመሆኑ ነው ይላሉ። ቀረብ ባሉት ዓመታት ሲከሰት እንደነበረው አይነት ድርቅ አጎራባች በሆኑ ዞኖችና ወረዳዎች ከብቶቻቸውን እንዳይመግቡ መሬቱ የደረቀው የሁሉም እንደሆነ ይናገራሉ። አቶ ካድቻ ቦሩም በቦሮና ዞን ዱብሉክ ወረዳ ነዋሪ ናቸው። የዘጠኝ ልጆች አባት ናቸው። እሳቸውንም ስለ ሁኔታው አነጋገሪያቸው ነበር። አሁን ችግሩ ያለፈ ጊዜም ዝናቡ መጠነኛ ነበረ። ከዛ ሳር አልበቀለም። ሳር የለም። ከብት ብዛት አለ። በአካባቢው የውሃ እጥረት አለ። በተለይ ለሰዎች አሁን ጭንቅ መጥቶ፣ ይሄው በመኪና ላይ በወቴዎች እየተጫነ የአርብቶ አደር ኮሚሽኑ ኮንትራት ሰጥቶ ውሃ እየተመላለሰ ነው። ሰው ለጊዜው ምንም አልሆነም፣ ግን ከብቶች በመጠኑ ነው እየሞቱ ያሉ። ከጥር ወር በኋላ ግን እንጃ እንደሚያልቁ ነው ይታየናል። የትም ነው የትም ነው። ቦረና ክፍለ ሀገር ይሄ ቦታ ነው ዳህና፣ ይሄ ቦታ ነው ማለት አይቻልም። ሞላ ቦረና ክፍለ ሀገር በሙሉ ነው ማለት ይቻላል። ይሄን ጥር ወር በኋላ ስጋት አለን ያሉበት ምክንያት ምንድን ነው? በቃ ምንም ይተርፋል ብለን የምናምነው ነገር የለም። እንግዲህ አጋጣሚ የእግዚአብሔር ነገር ሆኖ ዝናብ ካልተገኘ ምንም አንድ ተስፋ የለም። ለምን እዚህ ሰዓር ቀረ እዚህ ሰዓር ቀረ የሚባል ቦታ የለም። ሁሉ ቀይ አፈር ሆኖ ቀርተዋል መሬቱ። ይሄ ከዚህ በፊት አጋጥሞ ያውቃል? አጋጥሞ ያውቃል በጣም አጋጥሞ እስከ አጥንት መኪና መንገድ ከእንበልና ከሞየል እስከ ያበሎ ጋ እና ቀኝ እንዲህ የተ እንትን ያለ ጊዜ አለ። ግን አልፎ በዛን ሰዓትም መንግስትም እየተረባረበ በዚህ በመጠኑ ለሰዎች ከብት በአምስት፣ በአስር፣ በሁለት፣ በሶስት እንደዚሁ እየቀረ ሁለት ዓመት ደህና ሆኖ ዝናብ ከዘነበ ወዲያው እንደዛው ስለሚመለስ የዛን ጊዜ በከፍል የሚተርፍስ የሳር ቦታ የሚሸሹበት ቦታ ነበረ። አሁን ግን የለም፣ በሙሉ ተዛርሰዋል። በሙሉ ቀይ አፈር ሆኖ ሳር የተባለ ነጭ ነገር የለም፣ አይታይም። ሰባሰባት ጋር የተመሳሰለ ነው። እንደውም ሰባሰባት እንጃ ይሻላል ሌላ ጋርም ሸሸም የተረፉ ከብቶች በብዛት የተረፉ ከብቶችም ነበሩ። አሁን ዛሬ በሙሉ የተዳረሰ ነው። ለጊዜው አሁን ቀይ አፈር ይሁን እንጂ ከብቶች በመጠኑ እየሞቱ ነው። ከጥር ወር በኋላ እንጃ ምንም የሚተርፉ አይመስለኝም። የሁለቱም አርብቶ አደሮች ስጋት ከዚህ በኋላ ያለው ጊዜ ነው። የብሔራዊ የአደጋ ስጋት አመራር ኮሚሽነር ምትኩ ካሳ ይህን ስጋት ይጋራሉ። በአሁኑ ሰዓት በኦሮሚያ በቦረናና ጉጂ ዞን 36 በመቶ በሶማሌ 29 በመቶ በአማራ 1 አንድ በመቶ በደቡብ ስምንት በመቶ እንዲሁም በአፋር ሰባት በመቶ የሚሆነው አካባቢ በድርቅ ተጠቅቷል። ከዚህ ውስጥ አምስት ነጥብ ስድስት ሚሊዮን የሚሆነው ሕዝብ አስቸኳይ የምግብ እርዳታ ይፈልጋል። አርብቶ አደሮቹ የመሬቱን መድረቅ ሁኔታ በ1977 ዓ.ም በኢትዮጵያ ከተከሰተው ረሀብ ጋር ማያያዛቸውን አንስቼ ጠይቂያቸው ነበር። ድሮ በሚከሱ ድርቅ ወቅት ድርቅ ከተከሰተ በኋላ ተከታታይ የዝናብ ወቅቶች ስለሚኖሩ አካባቢዎች ያገግማሉ። አካባቢዎች ስለሚያገግሙ ለእንስሳቱ በቂ ግጦሽ ይኖራል። የእንስሳት ሀብቱ ደግሞ ያለምንም ችግር መልሶ የሚያገገምበት ላይ የሚያሰራራበት ሁኔታ ነው ያለው። ነገር ግን አሁን ያለው የድርቅ ሁኔታ በምናይበት ሰዓት በተከታታይ ነው ከአመት አመት ስለሆነ የሪከቨሪ ፌዝ የምንለው ወይም የማገገሚያ ጊዜ የምለው ነገር የለም። ያ ነው አሁን አካባቢ ነው የጎዳ ያለው የእንስሳት ሀብቱም ከዚህ ጋር ታይዘው የተጎዳ ያለው። ለችግሩ መንስኤ ከመስከረም አጋማሽ አንስቶ እስከ ህዳር ወር መጨረሻ ድረስ መዝነብ የሚገባው ዝናብ ባለመዝነቡ እንደሆነ የሚናገሩት አቶ ምትኮ ካሳ ይህ ድርቅ ከዚህ የከፋ አደጋ እንዳያስከትል የምግብና የውሃ አቅርቦት እየተደረገ መሆኑን ገልጸው ህዝቡን ከከፋ አደጋ ለመታደግ ግን 947 ሚሊዮን ዶላር እንደሚያስፈልግ ተናግረዋል። helow jigjiga heow goday heow qabridahar helow dhagax buur heow diridhabe heow hiniana vwaxaad dhegaysanasaan gaina v ወደሚቀጥለው ዝግጅታችን ስናልፍ ፖሊስ ለሶስተኛ ጊዜ በዶክተር መረራ ጉዲና ጉዳይ ላይ የ28 ቀናት የምርመራ ጊዜ ተሰጠው። ጠበቆቻቸው የዋስ መብታቸው እንዲከበር ያቀረቡትን ማመልከቻም ፍርድ ቤቱ ውድቅ አድርጎ ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሃ ዝርዝሩ አለው። የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ና የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ምክትል ሊቀመንበር ዶክተር መረራ ጉዲና ዛሬ ከቀትር በኋላ በፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ለሶስተኛ ጊዜ ቀርበዋል እንደተለመደው ከጠበቆቻቸው በስተቀር ወደ ችሎቱ የገባ ሰው አልነበረም ከችሎት በኋላ የዶክተር መረራን ጠበቆች ዶክተር ያዕቆብ ኃይለማርያምን ና አቶ ወንድሙ ይብሳን በችሎቱ አካሄድና የተሰጠውን ብይን በተመለከተ አናግራቸዋለሁ። ዶክተር ያዕቆብ ሀይለ ማርያም አጠቃላይ ሂደቱን በሚከተለው መልክ አብራርተውልኛል። እንግዲህ የነበረው ሂደት በእኛ በኩል በሁለት ጥያቄዎች ላይ ነበረ። ጥያቄ ያቀረብ ነው ለፍርድ ቤቱ በአንደኛው በአቶ ወንድሙ አማካይነት የዋስ መብት እንዲከበር ብዙ አንቀጾችን በማጣቀስ ዶክተር መረራ ደግሞ የዋስ ግዴታውን እንደሚያሟላ በሀገር የታወቀ ሰው ነው ብዙ ትግል ያደረገ ሰው ነው። ይጠፋል ተብሎ የሚጠረጠር አይደለም፣ ወይንም ደግሞ በሌላ ወንጀል እጁን ያስገባል የሚባል ሰው አይደለም እና ፍርድ ቤቱ የዋስ መብት ይፈቀድ በሚል በዝርዝር አቶ ወንድሙ አቀረበ። ሁለተኛው ጥያቄ ደግሞ ዶክተር መረራ ከታሰረ አሁን ወደ ሁለት ወር ሊጠጋው ነው እንግዲህ የዘገየ ፍርድ ፍትህ እንዳልተሰጠ ይቆጠራል በሚል መርህ መሰረት እስከዛሬ ዛሬ ድረስ ሁለት ሰው መተሳሰሩ ማስረጃ ለማሰባሰብ በቂ ጊዜ ስለነበረ ከእንግዲህ ሌላ ማስረጃ ለመሰብሰብ ቀጠሮ ይሰጥ የሚለውን ተቃውመናል እና ፍርድ ቤቱ ሁለቱንም ጥያቄዎቻችን አልተቀበለም። የዋስ መብቱም አልተቀበለም። ጉዳዩ ደግሞ ወደፊት ሌላ ቀጠሮ እንዳያዙ እና ቀጥታ ወደ ክሱ እንድንሄድ የጠየቅነውም ጥያቄ ተቀባይነት አላገኘም። እንግዲህ አቶ ወንድሙ ይብሳ በበኩላቸው የዋስትናውን ጥያቄ ሲያቀርቡ የሀገሪቱን ሕግጋት መሰረት በማድረግና በሌሎችም ተጨባጭ ምክንያቶች እንደነበረ አስረድተዋል። በሽብርተኝነት ወንጀል ክስ የቀረበ እንደሆነ ክስ የቀረበ እንደሆነ በፍርድ ቤቱ ሰምቶ ውሳኔ እስከምሰጥበት ጊዜ ድረስ ተከሳሹ በማረፊያ ቤት እንዲቆይ ያዛል ይላል ፍርድ ቤቱ። ይሄ ማለት ምን ማለት ነው? ግልጽ የህግ ቋንቋ እንዳስቀመጠው በሽብር የተጠረጠረ ሰው ክስ እስካልተመሰረተበት ጊዜ ድረስ የዋስ ማፍት አይከለከልም የሚል ትርጉም ስለሚያሰጥ እነዚህን የህግ መሰረቶች መነሻ አድርገን የጠየቅ ነው። ከዚህ በተጨማሪም ሌሎች ለዋስትናው በቂ የሚሆኑ ብለን የጠየቅናቸው ነገሮች አሉ። ዶክተር መራራ እንደሚታወቀው የሰላማዊ ፓርቲ መሪ ናቸው። መንግስት ደግሞ አሁን በአስቸኳይ ጊዜ አዋጅ ጋር በተያያዘ የተፈጠረውን የፖለቲካዊ ችግሮች ለመፍታት ከሰላማዊ የሀገር ውስጥ ፖለቲካዊ ፓርቲዎች ጋር ድርድር፣ ውይይት፣ ምክክር ለማድረግ እንቅስቃሴ ላይ ይገኛል። ለዚህ እንቅስቃሴም ዶክተር መራራ የመድረክ ተቀዳሚ ምክትል ሊቀመንበርና የኦፌኮም ሊቀመንበር እንደመሆናቸው መጠን ትልቅ አስተዋጽኦ ያበረክታሉ። ይሁንና ፖሊስ ጠበቆች ያቀረቡትን ክርክር ተቃውሟል። ገና ተጣርተው ያላበቁ ሰነዶች እንዳሉ፣ ከውጭ የሚጠብቃቸው ማስረጃዎች እንዳሉ በመጥቀስ ተጠርጣሪው በዋስ ቢለቀቁ እነዚህን ማስረጃዎች ሊያጠፉ እንደሚችሉ ተከራክሯል። ከዚህም በላይ ሕጋዊ ፓርቲያቸውን እንደ ሽፋን በመጠቀም ከአሸባሪዎች ጋር ግንኙነት የፈጠሩ ናቸውና ብዙ ማስረጃዎችን ሊያጠፉና ሊያስጠፉ ይችላሉ ሲል የዋስ መብት ፍርድ ቤቱ እንዳይፈቅድ አመልክቷል ሲሉ አቶ ወንድሙ የፖሊስን ክርክር አስረድተዋል። በመጨረሻም ፍርድ ቤቱ ጠበቆቹ ያቀረቡትን ክርክር ውድቅ በማድረግ ለየካቲት 16 ቀን 2009 ዓ ም ተለዋጅ ቀጠሮ ሰጥቷል። ጠበቆቻቸው ለቪኦኤ እንደገለጹት በትናንት ዕለት ጠዋት ዶክተር መረራ ጉዲናን ለማነጋገር ቢሄዱም አልተሳካላቸውም። አቶ ወንድሙ ኢብሳ እንደሚሉት ትናንት ጠዋት በሩቁ ያዩዋቸው ቢሆኑም በተለመደ ሁኔታ ሊያናግሯቸው እንዳልቻሉ ገልጸዋል። የዚህ ምክንያቱ ደግሞ መርማሪ ፖሊሶች ጠዋት የምርመራ ጊዜ በመሆኑ ከቀትር በኋላ እንዲመጡ ስለነገሯቸው እና ሁለቱም ጠበቆች ደግሞ ከቀትር በኋላ ሌሎች ቀጠሮች ስለነበሯቸው መሆኑን አቶ ወንድሙ አብራርተዋል። የዶክተር መረራ ጉዲናን ጉዳይ ለመከታተል የፓርቲ አባሎችና፣ ደጋፊዎቻቸው፣ ጋዜጠኞች፣ የተለያዩ አገሮች ዲፕሎማቶች በፍርድ ቤቱ ቅጥር ግቢ ተገኝተዋል። ፖሊስ የዛሬ ሁለት ወር ግድም በሽብር ወንጀል ጠርጥሬያቸዋለሁ ሲል በቁጥጥር ስር እንዳዋላቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ ተከታዩ ዘገባችን እናልፋለን። ለዓለም ባንክ የቁጥጥር ቡድን የባንክ ኢንቨስትመንት በደሎችን ለመመርመር በጋምቤላ ክልል ሲንቀሳቀስ በአስተርጓሚነት መንገድ እና በመንገድ መሪነት ሲያገለግሉ የነበሩት የሰብአዊ መብት ተሟጋቹ ቄስ ኦሞት አግዋ የቀረበባቸው የሽብር ክስ ወደ መደበኛ ክስ ተቀይሮ በ50 ሺህ ብር ዋስ ተለቀዋል። አብረዋቸው አቶ ኦሞት አጓን ጨምሮ ሶስት ግለሰቦች በተጠረጠሩበት የሽብር ወንጀል ከ2007 ዓ.ም መጋቢት ወር ጀምሮ በስር ላይ የነበሩ ሲሆን ከአቶ ኦሞት ጋር የተከሰሱት ሁለት ሰዎች በህዳር ወር ክሳቸው እንዲቋረጥ ተደርጓል። ጽዮን ግርማ የቄስ ኦሞት አጓን ጠበቃ አቶ አማሃ መኮንንና ቤተሰቦቻቸውን አነጋግራ ተከታዩን ዘገባ ይዛለች። ቄስ ኦሞት አጓ የታሰሩት በ2007 ዓ ም ወደ ናይሮቢ ለመጓዝ በኢትዮጵያ አየር መንገድ በተገኙበት ወቅት ነው። አብረዋቸው ደግሞ ሁለት ሰዎች ታስረው ነበር። አቶ ኦሞት ኦጓዋ የተከሰሱት ከጋምቤላ ነፃ አውጪ ግንባር ጋር በመገናኘት የሽብር ወንጀል በመፈጸም ተጠርጥረዋል በሚል ነው። አቶ ሞት በጋምቤላ የዓለም ባንክ በሚሰጠው እርዳታ በመሬት ላይ ለሚፈጸም የመብት ጥሰት ውሏል በሚል ለቀረበው ክስ የባንኩ የቁጥጥር ቡድን የቀረበውን ሪፖርት ለ ማጣራት በቦታው በተንቀሳቀሰበት ጊዜ ነበር። የአቶ ኦሞት ኦዋንግ ጠበቃ አቶ አማሀ መኮንን ሲሆኑ በፌዴራል ጠቅላይ ፍርድ ቤት የነበረውን ሁኔታ የተከታተሉ የአቶ ኦሞት ቤተሰቦች ለአሜሪካ ድምጽ ስለ ሁኔታው ተናግረዋል። አቶ ኦሞት በተከሰሱበት የሽብር ወንጀል አብረው የተከሰሱት ሁለት ሰዎች ክሳቸው ተቋርጦ የተለቀቁት በህዳር ወር ነው። አቶ ኦሞትን በተመለከተ ደግሞ የፌዴራል ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት መዝገቡን መርምሮ የቀረበው ክስና ማስረጃ የሚያሳየው የሽብር ወንጀል መፈጸሙን ሳይሆን ህገ መንግስት መንግስታዊ ስርዓቱን ለመናድ ዝግጅት ማድረግ በሚል ነው። በዚህም ምክንያት ከዚህ በኋላ በመደበኛ የወንጀል ህግ አንቀጽ 256 መሰረት እንዲከላከሉ ብይን ሰጥቷል። እንዲከላከሉ የተባለው የህግ አንቀጽ ደግሞ የዋስ መብት የማያስከለክል ቢሆንም ከሀገር ሊወጡ ይችላሉ በሚል ምክንያት ዋስትና ተከልክለው በእስር ቤት ይገኙ ነበር። ነገር ግን ጠበቃቸው አቶ አማሀ መኮንን ይግባኙን በመጠየቃቸውና ለፌዴራል ጠቅላይ ፍርድ ቤት አቤቱታ በማቅረባቸው ፍርድ ቤቱ አቤቱታውን መርምሮ የ50 ሺ ብር ዋስትና አስይዘው በውጭ ሆነው እንዲከራከሩ ወስኗል። በሌላ በኩልም ከአገር እንዳይወጡ እግድ ተሰጥቷል። ውሳኔው የተሰጠው ጥር አስር ቢሆንም አፈጻጸሙ እስከ ትላንት ጊዜ ወስዶ በትላንትና ዕለት አቶ ኦሞት 50 ሺ ብር ዋስትና አስይዘው በዋስ መለቀቃቸው ታውቋል። ወደ ተከታዩ ዘገባችን እናልፋለን። የጋቢና ጉዟችን ይቀጥላል። አስተያየቶቻቸው አይለዩን። ፌስቡክ ላይ ቪኦኤ አማሪክ አስተያየቶቻቸውን እየተቀበልን ነው። ከላይ በሰማችኋቸው ዜናዎች፣ እንደዚሁም ትንተናዎች ዙሪያ ያሏቸውን አስተያየቶች ላኩልን። በቀጥታ ከእናንተ ጋር የምንወያይባቸው ይሆናሉ። የዩናይትድ ስቴትስ ከዚህ ቀደም የነበረውን ያህል ተጽዕኖ ፈጣሪ ኃይል አይደለችም ያሉት የአፍሪካ ህብረት ኮሚሽን ኮሚሽነር ፕሬዚደንት ትራምፕ የነበረውን የኢኮኖሚ ትብብር ባይቀጥሉ እንኳ አፍሪካ ሌሎች አማራጮች እንዳሏት ተናግረዋል። ፕሬዚደንት ትራምፕ እውነታን መገንዘብ እንደሚጀምሩና ሁለቱንም ፓርቲዎች አማከለ የሚባለው የአሜሪካ የአፍሪካ ፖሊሲ እንደሚቀጥል ግን ተስፋቸውን ገልጸዋል። ኮሚሽነሩ አንቶኒ ማሩፒንግ ኮሚሽነሩ ትናንት የሰጡትን የጋዜጣዊ መግለጫ የተከታተለው እስክንድር ፍሬው ዝርዝሩን ይዟል። ከትናንት ጀምሮ እስከ ፊታችን ማክሰኞ ያሉት ቀናት የአፍሪካ ህብረት የሚኒስትሮችና የመሪዎች ስብሰባ ቀናት ናቸው። በአዲስ አበባ በሚገኘው የህብረቱ ዋና ጽህፈት ቤት የሚወጡ መረጃዎች፣ የሚሰጡ መግለጫዎችም ከሰሞኑ ይበረክታሉ። ከትናንት ተረኞች አንዱ የአፍሪካ ህብረት የኢኮኖሚ ጉዳዮች ኮሚሽነሩ አንቶኒ ማሩፒንግ ነበሩ። ኮሚሽነሩ በመግለጫቸው ምላሽ ከሰጡባቸው ጥያቄዎች አንዱ ደግሞ የዩናይትድ ስቴትስን ጥቅም የሚያስቀድመው የፕሬዝዳንት ትራምፕ ፖሊሲ ነው። ማንኛውም ሀገር ብቻውን ተነጥሎ መኖር እንደማይችል ያስታወሱት ኮሚሽነሩ ፕሬዝዳንቱ በሂደት ሁኔታዎችን በተሻለ ሁኔታ መረዳት እንደሚችሉ ተስፋቸውን ገልጸዋል። እውነታን መገንዘብ ሲጀምሩ እንደሚቀየሩ ተስፋ እናደርጋለን። አፍሪካ ብቻ አይደለችም፣ ብቻዋን ተነጥላ መኖር የማትችለው አሜሪካም እንደዚሁ ናት። አሜሪካ ከዓመታት በፊት እንደነበረችው አይደለችም። አሁን አማራጮች አሉ። ለዚህ ነው የምንኖረው የኢኮኖሚ ኃይሉና አቅሙ በተለያዩ ሀገራትና አካባቢዎች ተበታትኖ በተያዘበት ዓለም ነው የምንለው። አሁን አማራጮች አሉ። ነገር ግን በሂደት ትራምፕ የሚቀየሩ ይመስለኛል። ዩ ኤስ ኢዝ ናት ኢንፍሉዌንሻል ዋ ቢ ዩናይትድ ስቴትስ ከዚህ ቀደም የነበረውን ያህል ተጽዕኖ ፈጣሪ አይደለችም። የኢኮኖሚ ኃይሉ በተበታተነና በተለያዩ ሀገራት በተያዘበት ዓለም ነው የምንኖረው። ሁለተኛ ደግሞ የትብብር ፕሮግራሞቻችን ሁለቱን ፓርቲዎች ያማከሉ ስለመሆናቸው ማረጋገጫ አግኝተናል። ዩናይትድ ስቴትስ ከአፍሪካና ከአህጉራዊው ሕብረት ጋር ያላት ትብብር በዲሞክራቶቹም ሆነ በሪፐብሊካኖቹ የስልጣን ዘመን ተመሳሳይ ሆኖ መቆየቱን ኮሚሽነሩ አስታውሰዋል። እናም አህጉሪቱ አማራጮች አሏት። ቢሆንም ትብብሩ እንደሚቀጥል ግን እምነታቸውን ገልጸዋል። በዲ ነስዋያ ሰዋ ኮኦፐሬሽን ዊት ደም ኢዝ ኮንሰርን የፓርትነርሺፕ ከእነሱ ጋር ያለን ትብብርና አጋርነትን በተመለከተ ግን ከዩናይትድ ስቴትስ የመጡ በርካታ የልኡካን ቡድኖችን ስንቀበል ቆይተናል። እነዚህ የልኡካን ቡድኖች ደግሞ ከዴሞክራቶቹም ከሪፐብሊካኑም የተውጣጡ ናቸው። ከአፍሪካ አንጻር የሚከተሉት ፖሊሲ ሁለቱንም ፓርቲዎች ያማከለ መሆኑን ይናገራሉ። ይህ ማለት በሆነ ሰዓት ላይ የትኛውን ፓርቲ የበለጠ ሥልጣን ቢኖረው ፖሊሲው አይቀየርም ማለት ነው። እኛ ይህንን እናምናለን። እነርሱ ይህንን ነግረውናል። ሴናተሮች፣ የኮንግረስ አባላት ሪፐብሊካኖቹም ሆኖ ዴሞክራቶቹ ወደ እኛ መጥተው ተቀብለናቸዋል። ከአንዳንዶቹ ጋርም የሁለት ሰዓት ውይይት አድርገናል። እና ሁለቱንም ፓርቲዎች ያማከለ ፖሊሲ እንደሚከተሉና በአስተዳደሮች መለወጥ ምክንያት ነገሮች እንደማይለወጡ አሳይተውናል። ስለዚህ ምናልባት ያ እውነት ነው ይቀጥላል በማለት ቃላቸውን እናምናለን። አዲሱ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከአፍሪካ አንጻር ስለሚከተሉት ፖሊሲ ይፋ ያደረጉት ነገር የለም። በበዓለ ሲመታቸው ያደረጉትን ንግግርና የቀደሙ ተሞክሮዎችን መነሻ ያደረጉ መላምቶች ግን ማወያየታቸውን ቀጥለዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። She my name may lay in the ise un mi ለዜማው እናመሰግናለን። አሁን ስቱዲዮ ከገባን የደረሰን ዜና አለ። የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም አስቀድሞውም በጤና ሚኒስትርነት አገልግለዋል። የዓለም የጤና ድርጅትን ለመምራት ወደ መጨረሻው ዙር ተመርጠው አልፈዋል። ሶስት እጩዎች ወደሚገኙበት የመጨረሻ ውድድር የገቡት ዶክተር ቴድሮስ የመጀመሪያው አፍሪካዊም ሆነዋል በዚህ ውድድር። ለጋዜጠኞች በዛሬ ዕለት በጄኔቫ ሲናገሩ ለስራው ትክክለኛው ሰው እኔ ነኝ ብለዋል። At the national level, I helped or led the design of a reform of the health system of Ethiopia. Not only that, በብሔራዊ ደረጃ በመላው ኢትዮጵያ የጤና ስርዓትን ለመዘርጋት በትብብር ሰርቻለሁ። ይሄ ብቻ ሳይሆን የጤና ስርዓት ማሻሻያ መርቼ በጋራ አመርቂ ውጤት አስመዝግበናል ነው ያሉት የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አዳህኖም አክለውም በብሔራዊ ደረጃ የተለያዩ ተቋማትን መርቻለሁ። ዓለም አቀፍ ተቋማትንም እንደዚሁ፣ ግሎባል ፈንድ የወባ በሽታን ለማጥፋት የተያዙ ዓለም አቀፍ ጥረቶች፣ ዩኤንኤድስ በዓለም ዙሪያ የእናቶችና ህፃናት ጤና ዙሪያ በትብብር ሰርቻለሁ ብለዋል። ዶክተር ቴድሮስ በ30 ድምፅ ቀዳሚ ሆነው የተመረጡ ሲሆን የፓኪስታኑ የፓኪስታኗ ተቀናቃኛቸው ሳኒያ ኒሽታር 28 ድምፅ አግኝተዋል። የብሪታንያው ዴቪድ ናባሮ ደግሞ 18 ድምጽ አግኝተዋል። እንግዲህ የዛሬው ፕሮግራማችን በዚሁ ወደ መጠናቀቁ ነው። ይሄነው አስተያየቶቻችሁን ስጡን። እስኪ ዛሬ ባሰማናችሁ ዜናዎች ዙሪያ የእናንተን አስተያየቶች በፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን ስናስተናግዳችሁ ያምሸ ነው እኔ ሄኖክ ሰማ ግዜር እና እኔ ደግሞ መስታወት አድርገውን፣ ዝግጅታችንን ሲያቀናብርልን የቆየው ሞክቢል እያበረው ነው። ጉዟችሁ የሰመረ ይሆን እያልን እንሰናበታለን። መልካም ምሽት። መልካም ምሽት።